በሽብር ወንጀል ተከሰው እስር ላይ የሚገኙና ካለፈው ዓርብ ጀምሮ እንደተለቀቁ በማኅበራዊ ሚዲያ ላይ በስፋት የተነገረው የዋልድባ መነኮሳት እንዳልተፈቱና አሁንም እስር ቤት ውስጥ እንደሚገኙ ቂሊንጦ ወርደው የጎበኟቸው ጠያቂዎች ገልጸዋል። ጽዮን ግርማ ተጨማሪ አላት። ካለፈው ዓርብ ጀምሮ በማህበራዊ ሚዲያ ላይ ከእስር መፈታታቸው በስፋት የተነገረውና በእስር ላይ የሚገኙት አባ ገብረ ኢየሱስ ኪዳነ ማርያምና አባ ወልደ ስላሴ ወልደ ሃይማኖት ከእስር እንዳልተፈቱ ጉዳዩን በቅርብ ከሚከታተሉት መካከል የቀድሞ ነገረ ኢትዮጵያ ጋዜጣ ምክትል አዘጋጅ በላይ ማናዬ ለአሜሪካ ድምጽ ገልጿል። ሁለቱን የዋልድባ መነኮሳት ባለፈው ዓርብና ሐሙስ ጀምሮ ከእስር ተፈተዋል የሚል ዜና በማህበራዊ ሚዲያ በመለቀቁ በእኔም በኩል ነገሩን ያውቀዋል ብሎ የሚገምቱ ሰዎች ሁሉ መልእክት እያደረሱ ነገሩን እንዳጣራም እንደዚህ ግፊት ያደርሱ ነበረ። ይህም ዜናውን ካየው በኋላ ለማጣራት ሙከራ አድርጌ ነበረ። ባጣራሁት መሰረት እንዲሁ በቅርበት ያውቋቸዋል ብዬ ማሰባቸውንም በሙሉ ለመጠየቅ ሞክሬያለሁኝ። ያገኘሁት መረጃ እንዳልተሰጡ የሚያረጋግጥ ነው። በኋላም እንዲሁ በአካል ሄደው ጎብኝቷቸው የተመለሱት ሰዎችንም እንደዚሁ አነጋግሬያለሁኝ እና እስካሁንም በእስር ላይ ይገኛሉ ሁለቱ መነኮሳት። እስረኞችን በተለያየ ጊዜ ከሌሎች ጓደኞቻቸው ጋር በመሆን የሚጠይቁት ወይዘሮ ማዕዛ መሀመድ ትላንት በቂሊንጦ ማረሚያ ቤት የዋልድባ መነኮሳቱን እንዳገኟቸው ገልጸውልናል። እሑድ ዕለት የፋሲካ በዓልን ምክንያት በማድረግ እንደተለመደው እስረኞችን ለበዓል ጊዜ ጠዋት ተነስተን በዓልን ከነሱ ጋር እናሳልፋለን። በተለይም በፖለቲካ ውስጥ ያሉ እና የሌሎች የህሊና እስረኞችን ማለት ነው። እንግዲህ ከዚህ ውስጥ የዋልድባ አባቶችም አሉ። እንዲሁም ዶክተር ፍቀማሮ እነ ኤፍሬም ሰለሞን ያሉበት ዞን አንድ፣ ዞን አራት እነ ፍቅረ ማርያም ያሉበት እንዲሁም ቃሊቲ ሌሎች የህሊና እስረኞችን ሄደን ጎብኝተናል። እንግዲህ ዞን አንድ ላይ አግኝተናቸዋል በአካል የዋልድባ አባቶች አልተፈቱም። እንደውም ምንድነው ያሉት ውሸታቸውን ነው። ተፈቱ የተባለ ቀን እኛ ከሌሎች እስረኞች ጋር ስግደት ላይ ነበርም ብለው ይሄንን ሀሳብ ለጋዜጠኞችም ብንነግርላቸው የተፈቱ የተባለው ለማወናበድ ነው ምንም የተለወጠ ነገር የለም ብለውናል። ለዚህ ደግሞ የአይኑ ምስክሮች እሑድ ዕለት እዛው ነበር። እስረኞቹ ግን በምን ሁኔታ ላይ ነው ይገኛሉ? ለምሳሌ እነ ዶክተር ፍቅሩ ማሩንም አይታችኋቸዋል። እስቲ ስለሳቸው ምን ጋር እስረኞቹ እንግዲህ እንደነገርኩሽ እነ ዶክተር ፍቅሩ ማሩ አግባብ ሰጠኝ አንድ ዞን ላይ ያሉት ዞን አንድ ላይ ያሉት ማለት ነው። አግባብ ሰጠኝ ነበር። ዶክተር ፍቅሩ ማሩ አሉ፣ ኤፍሬም ሰለሞን አለ። የአንድነት አባል የነበረ ልጅ ነው። በጋራ ነው ያገኘናቸው። በመንፈስ የተለመደው መንፈሳዊ ጥንካሬያቸው አለ፣ በአካል ግን ጥሩ አይደሉም። በተለይ ደግሞ ይሄ ሊፈቱ ነው የሚባለው ወሬ በራሱ ጥሩ ያልሆነ ስፒሪትን አይተናል። እንፈታለን የሚል ተስፋ አለ። አዘ ሴም ታይም ደግሞ ተፈቱ ተብሎ ወሬው ይወራል። ስለዚህ ሰዎቹ መንፈሳዊ ጥንካሬያቸው መጉዳት ባይቻልም፣ ግን በአካል ጥሩ የምትዩ ነገር አልነበረም። ነገር ግን እንደተለመደው ውጭ ላለው ሰው የማበረታቻ እና የመልካም ምኞት መግለጫቸውን ብቻ አስተላልፈውልን ልም የመጣ ነው። የዋልድባ መነኮሳቱ ላይ አቃቤ ሕግ የቆጠራቸው ምስክሮች ባለመገኘታቸው ለሚያዝያ አስራ ስምንት እንዲቀርቡ ፍርድ ቤት ተለዋጭ ቀጠሮ መስጠቱን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።